ክብር አምላካችንን ስለ ዝማሬው ስለ ጌታ እራት ስለነበረን ጊዜ ሁሉ ክብር ለስሙ ይሁን። አሁን የጌታን ቃል የምንሰማበት ጊዜ ነው። ጌታ ኢየሱስ ክርስቶስ የራሱ በጎች ምን አይነት እንደሆኑ እና የሚያገኙትን በረከት የተናገረበትን ክፍል ነው የምናየው። የጌታ በጎችና በረከታቸው የሚል ርዕስ ሰጥቼዋለሁ። ዮሐንስ ወንጌል በጣም አስደናቂ አስደናቂ የሆኑ ነገሮች አሉት እና የእግዚአብሔር ቃል ነው። ብዙ ትምህርቶች ያሉበት ክፍል ነው። እዚህ ጋ ነው ጌታ ኢየሱስ በጎቼ ድምፄን ይሰማሉ ብሎ አማኞች ማንነታቸው ምን እንደሆነ የተናገረበት ክፍል እና ዛሬ በመጠኑ ይህንን እንመለከታለን። ባለፈው እንደተናገርኩት በዚህ በዮሐንስ ወንጌል ላይ ሰባት እኔ ነኞች አሉ ብለን ሰባቱንም አይተናቸዋል። ግን ሰባት ደግሞ ተአምራት ብቻ አሉ ዮሐንስ ወንጌል ላይ ተለቅመው የተጻፉ እነዛን ተለቅመው የተጻፉትን በዮሐንስ 20 ቁጥር 30 ና 31 ላይ ባለፈው መግቢያ ነገር ሰጥቻለሁ እና ወደዛ ገባለሁኝ ሰባቱን ወደ ማየት ግን ከዛ በፊት እነዚህን ነገሮች አንዳንድ ነገሮች ማየት ጥሩ ነው የሚል ነገር ልብ ውስጥ ስላለ ዛሬ የጌታ በጎችና በረከቶች በረከቶቻቸው በሚል ርዕስ ጥቂት ነገር እናያለን። ዮሐንስ ወንጌልን ሳስብ እኔ ጌታ ኢየሱስ ክርስቶስ በመልእክት ውስጥ ያሰፈራቸው ነገሮች ውስጥ አንዱና ዋናው ነገር አማኞች የሚባሉ አማኞች፣ ወጣቶች የሚሆኑ ትልልቆች እና እሱ ጌታ ኢየሱስ ክርስቶስ መካከል ያለውን ጥልቅና ጥብቅ ግንኙነት ማሳየት እንደሆነ በጣም በጣም ግልጽ ይሆናል። ስለዚህ አማኞች ከጌታ ጋር ያላቸው ግንኙነት ምንድን ነው? ጌታ ለአማኞች የሚያደርገው ነገር ምንድን ነው እና የጌታ አማኞች እንዴት ነው ጌታ መከተል ያለባቸው የሚለውን ነገር በደንብ የምናየው እዚህ ዮሐንስ ወንጌል ላይ ነው። ስለዚህ ሶስቱ ቁጥሮች ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ቁጥር 28 እና 29፣ 30 መጨረሻ ላይ እኔ እና አብ አንድ ነን የሚለው አለ። ግን በነዚህ በሶስቱ ቁጥሮች ውስጥ ዋና ዋና ጠቃሚ ነገሮችን እንድናይ እፈልጋለሁ እና የመጀመሪያው የጌታ ኢየሱስ ክርስቶስ ተከታዮች ወይም በጎች ባህሪያቸው ምንድን ነው የሚለውን እንድናይ እፈልጋለሁ። አራት ነጥቦች አሉኝ፣ በዚህ ስር በሁለት ስላይድ ላይ ያስቀመጥኳቸው። የመጀመሪያው ነገሬ ተፈጥሯቸው ምንድን ነው የጌታ ኢየሱስ ክርስቶስ አማኞች ጌታ ኢየሱስ ክርስቶስን ካመኑበት ጊዜ ጀምሮ ስማቸው ተፈጥሯቸው ምንድን ነው ከዚህ ቃል የተነሳ የሚለውን ስናይ ቁጥር 27 ላይ ያለው ቃል በጣም ግልጽ አድርጎ የሚነግረን ነገር አለ። አማኞች ምኖቼ ናቸው ነው የሚለው ጌታ ኢየሱስ በጎቼ ናቸው። ይሄ በአማርኛ ቋንቋ ቼ፣ ቴ ወይም በዚህ በእንደዚህ አይነት ፊደል የሚጨርስ ማንኛውም ነገር የባለቤትነትን የተናጋሪው የሆነውን ነገር ባለቤት አድርጎ እንደወሰደው፣ የራሱ አድርጎ እንደወሰደው የሚያመለክት የቋንቋችን አንዱ መግለጫ ነው። ስለዚህ በጎቼ የሚለው የኔ በጎች ለሚለው ነው። ጌታ ኢየሱስ ይህንን እየተናገረው የእኔ የሚለውን በቼ ለውጦት ነው ማለት ነው። ስለዚህ የጌታ ኢየሱስ ክርስቶስ አማኞች የጌታ የኢየሱስ ክርስቶስ ንብረት እና ሀብት፣ ደግሞም መንጋዎች ወይም በጎቹ ናቸው፣ የራሱ የሆኑ ሰዎች ናቸው። አሁን እኛ እዚህ ያለኑ በሙሉ የፓስተር ኃይለ ልዑል አይደለንም። የጌታ ኢየሱስ ክርስቶስ ተከታዮች ነን ፓስተሮች ጠዋት አንድ ቦታ ሳገለግል ነበር። እዚ አንደኛ ጴጥሮስ ምዕራፍ አምስት ቁጥር አንድ እስከ አምስት ላይ ጌታ ኢየሱስ ክርስቶስ ለቤተክርስቲያን መሪዎች የሰጣቸው ነገር የእሱን መንጋ ጠብቁ ብሎ ነው እና መጀመሪያ የቤተ ክርስቲያን ሰዎች ማወቅ ያለባቸው የቤተ ክርስቲያን ሰዎች አባላት የመሪዎቹ መጠቀሚያ ወይም ደግሞ የመሪዎቹ ንብረቶች አይደሉም። የጌታ ኢየሱስ ክርስቶስ በጎች ናቸው። የጌታ ኢየሱስ ክርስቶስ ንብረቶች ናቸው። ምክንያቱም ደሞን ያፈሰሰላቸው እሱ ነው። ከኃጢአተኝነት ህይወት ያነጻቸው እሱ ነው። በእርግጥ ይሄ በግ የሚለውን ስም ያገኘነው ከኃጢአተኝነት ህይወት ጸድተንና ነጽተን ዳግም በመወለድ የጌታ ኢየሱስ ክርስቶስ በመሆናችን ያገኘነው ስያሜ ነው። እና በግ የሚለው ነገር የሚያሳያቸው ብዙ ነገሮች አሉ። ተንኮል የሌለብን፣ ተናዳፊዎች ያልሆንን፣ ተዋጊዎች ያልሆንን ክርስቲያኖች እንደዛ መሆናችንን ሁሉ የሚያሳይ ነው። የተለወጥን ከአራዊትነት ባህሪያችን ከአውሬነት ባህሪያችን ተለውጠን የጌታ ኢየሱስ ክርስቶስ የትህትና የየዋህነት መንፈስ ያለን የተለየን ሰዎች መሆናችንን ከኃጢአተኞች ከአመፀኞች የተለየን ሰዎች መሆናችንን የሚያሳይ ነው። እርግጥ ነው እኛ ዘረኞችም አይደለንም፣ ምክንያቱም ሁላችንም ምኖች ነን፣ በጎች ነን፣ የጌታ ኢየሱስ ክርስቶስ ተከታዮች ነን። እና ይህንን ነገር ነው ጌታ ኢየሱስ ክርስቶስ በጎቼ ብሎ ሲናገር ሰዎች ከዚህ እውነት ይህንን እንዲገነዘቡለት ይፈልጋል። እና እያንዳንዳችን ሁላችንም የጌታ ኢየሱስ ክርስቶስ ነን፣ ንብረቶቹ ነን፣ ሀብቶቹ ነን፣ ርስቶቹ ነን። ይህንን ማወቅ ያስፈልጋል። በሁለተኛ ደረጃ እነዚህ በጎች ከዚህ ባህሪያቸው የተነሳ የሚያደርጉት ነገር እንዳለ ጌታ ኢየሱስ ይናገራል። ምን አለ? በጎቼ አለና ድምጼን ይሰማሉ ብሎ ተናገረ። የጌታ ኢየሱስ ክርስቶስ በጎች ጆሮቻቸው ለአንድ ነገር የተከፈቱ ናቸው፣ ማለትም ለጌታ ለኢየሱስ ክርስቶስ ድምፅ የተከፈቱ ናቸው። ይህንን ስናገር ይሄ ነገር ሊሆንላቸው የቻለው እንዴት እንደሆነ ማሰብ በጣም ጥሩ ነው። ከጌታ ኢየሱስ ክርስቶስን ከማመናቸው በፊት ሰዎች ይከተሉ የነበረው ይሰሙ የነበረው ለመስማት ፍላጎታቸው የነበረው አንድና አንድ ነገር ነው። ያም በዓለም ውስጥ ያለውን ድምፅ ነው። እና ጌታን ከተቀበሉና በጌታ ከተለወጡ ጀምሮ ግን ጆሯቸው በጣም አስደናቂ ለሆነ ሰማያዊ፣ መለኮታዊ ለሆነ ድምፅ የተከፈተ ይሆናል። ከዚህ የተነሳ ነው የኔ በጎች ብሎ ጌታ ኢየሱስ አንድ ነገር ይሰማሉ። ያም አንድ ነገር በጣም ጠቃሚ በጣም የሚያዋጣ የሚገነባ፣ ሞራላቸውን የሚገነባ፣ ህይወታቸውን የሚገነባ መንፈሳውያን ሰማያውያን የሚያደርጋቸው ነው። ያም ደግሞ የጌታ የኢየሱስ ክርስቶስ ድምፅ ነው። ስለዚህ የጌታ በጎች የጌታ በግ ከተባሉበት ሰዓትና ቅጽበት ጀምሮ ጆሯቸው ጌታ ኢየሱስን ለመስማት ክፍት ነው። ከዚህ የተነሳ ነው አሁን በዚህ በመጽሐፍ ቅዱሳዊ ክርስትና ውስጥ አማኞች በሙሉ አማኞች በሙሉ የጌታ ኢየሱስ ክርስቶስ ንብረት ናቸው። ጌታ ኢየሱስን ቀጥታ ከቃሉ ላይ የሚሰሙ ናቸው። በእርግጥ አገልጋዮች አሏቸው፣ የሚጠብቋቸው፣ የሚያስተምሯቸው። ነገር ግን አሁንም አሁንም የጌታን ድምፅ ለመስማት የታደሉና የተመረጡ ናቸው። በዚህ በኩል እኔና እናንተ መካከል ልዩነት የለም። ሁላችንም እኩል ነን፣ እግዚአብሔር ይመስገን። ነገር ግን ይሄ ድምፅ የኔን ድምፅ ይሰማሉ የሚለውን በተመለከተ አንድ ነገር ማወቅ በጣም ጥሩ ነው። በዚህ ዓለም ውስጥ በጣም በጣም ቁጥር የሌለው የድምፅ አይነትና ብዙ ድምፅ አለ። ይህንን የምናየው እዚሁ ዮሐንስ ወንጌል ምዕራፍ 10 ቁጥር 8 ላይ ስንመጣ ነው። ዮሐንስ 10 ቁጥር 8 እዚሁ ምዕራፍ ላይ እንደዚህ ያለ ጌታ ኢየሱስ ከሰባት ጀምሮ አነበዋለሁ። ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ፣ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፤ ዳሩ ግን በጎቹ አልሰሟቸውም ብሎ ተናገረ። ጌታ ኢየሱስ ያለውን ተመልከቱ። ከእኔ በፊት ወደ ወደ እኔ በጎች የመጡ ድምፆች ነበሩ እና ድምፆች ሀሳብ ይዘው ነው የሚመጡት። ዝም ብሎ አይመጡም። ዝም ብሎ በጩኸት አይመጡም። ሀሳብ ይዘው ነው የሚመጡት። አንዳንዶቹ ሀሳቦች ማራኪዎች ናቸው። አንዳንዶቹ ሀሳቦች የማይማረኩ ናቸው። ብቻ ለድምፅ የተጋለጥን ፍጡራን ተመልከቱ። አሁን በዚህ በዘመናዊው ዓለም ውስጥ የሶሻል ሚዲያው፣ ፌስቡኩ፣ ዩቲዩቡ፣ ማንኛውም ነገር ድምፅ ይዞ ነው ወደኛ የሚመጣው እና ለድምፅ የተጋለጥንን ግን ጌታ ኢየሱስ ክርስቶስ ከዚህ በፊት ወደ በጎች የመጡ ድምፆች ነበሩ። ዓላማ ይዘው መልእክት ይዘው ድምፆች መጥተው ነበር። በጎቼ ግን ለእኔ ስለተከፈተ ጆሯቸው እነሱን ትኩረታቸውን ሰጥተው ወደ ውስጣቸው አልተቀበሉትም፣ አልሰሟቸውም። ስለዚህ በሌቦቹና በወንበዴዎቹ ተመርተው ወደ ሌላ አቅጣጫ አልሄዱም፣ የሚለውን ነገር ሲናገር ታያላችሁ። የጌታ የኢየሱስ ክርስቶስ በጎች አንዱ መለያ ባሕሪያቸው ጌታን ከተቀበሉ ጀምሮ የጌታ የሆነውና ያልሆነውን የመለየት ስጦታና ስልጣን ይዘው መገኘታቸው ነው። የዓለም የማታለል ድምፅ ወደ እነሱ ይመጣል። የክህደት ድምፅ ወደ እነሱ ይመጣል። የጸረ እግዚአብሔር ፍልስፍና ድምፅ ወደ እነሱ ይመጣል። ይሄ በስነ ልቡና ሳይኮሎጂ ዓለም ውስጥ ያሉ ልዩ ልዩ ድምፆች አሉ። ሰዎች ችግር ውስጥ ሲገቡ በጣም በሚገርም መንገድ የተደበቀ ሰብኮንሽሳችሁ ውስጥ የተደበቀ የሆነ ነገር በልጅነት ወይ በሕፃንነት የተጎዳችሁት ፅንስ ውስጥ እንኳን ሆናችሁ እንደዛ አይነት ነገር ነው አሁን ላላችሁበት ችግር የሚሉ ትምህርቶችና ድምፆች አሉ። እነዚህ በሙሉ ውሸቶች ናቸው። ሰው በሕይወቱ የሚያጋጥመው ውጣ ውረድ ውስጥ የሚገባ ከሆነ አንዱና አንዱ መሰረታዊ ችግር ኃጢአተኝነቱ ነው። ሂውማኒዝም የሚባል የሰብአዊ አመለካከት አለ። የጣዖት አምልኮ አለ። በጣም ልዩ ልዩ የኔነት ትምህርቶችና የትዕቢት፣ የጥላቻ፣ የዘረኝነት ድምፆች ወደኛ ይመጣሉ። ጌታ ኢየሱስ በጎቼ አንድ መለያ አላቸው በጎቼ አለና፣ ድምፄን ይሰማሉ፣ ሌሎቹን አይሰሙም። ማለት የምንሰማው ምንም ነገር የለም በአለም ውስጥ አስተማሪዎችን ቸንን አንሰማም፣ ትምህርት ቤት የሚሰጠንን ትዕዛዝ አናከብርም፣ በመንግስት የሚሰጡ መመሪያዎችን አናከብርም አንከተልም ማለት አይደለም ግን በህይወታችን ለህይወታችን ከእግዚአብሔር ጋር ላለን ግንኙነት እና በምድራዊም ኑሮ ላለን ማንኛውም መሳካትና ጥሩ ህይወት የጌታን ድምፅ መስማት ይገባናል። እና በጎቼ አለና ድምፄን ይሰማሉ። ባህሪያቸው ይሄ ነው። ስለዚህ ድምፁን ሰምተን የምንታዘዝ ድምፁን ሰምተን የምናደርግ በድምፁ የምንመራ እና በድምፁ የምንጠበቅ በድምፁ የምንመላለስ እንደሆንን ሲናገር ነው ይሄንን የተናገረው እና በጣም ልዩ መሰረታዊ ሁኔታ ውስጥ አማኞች መግባታቸውን የሚያሳይ ነው። በሶስተኛ ደረጃ የሚቀጥለው ላይ የምናገርበት በጌታ በኢየሱስ የታወቁ ናቸው እነዚህ በጎች። እነዚህ ሁሉ አራት ባህሪያት ናቸው። አራት ነገር ነው የምናገረው፣ አንደኛ በጎቼ ናቸው፣ ሁለተኛ ድምፄን ይሰማሉ፣ ሶስተኛ በእኔ የታወቁ ናቸው የሚለውን ነገር ይናገራል። መቼም ይህንን ሳስብ ከዚህም በፊት አንዳንድ የተናገርኩትን ነገር ላስታውሳችሁ እፈልጋለሁ በዓለም ላይ በጣም በታወቁ ሰዎች መታወቅ የሰዎች ሁሉ ፍላጎት ነው። ለምሳሌ ፕሬዚዳንት ትራምፕ በግል ቢያውቃችሁ በጣም ደስተኞች እንደምትሆኑ አስባለሁ። ሰዎች ሁሉ እንደሚያደንቋችሁም ምንም ጥርጥር የለውም። ግን ጌታ ኢየሱስ የሚለው የሰማይና የምድር ፈጣሪ ይሄ የሚታዩትና የማይታዩትን ነገሮች ወደ ህልውናና ወደ ህይወት ያመጣ በጣም አስደናቂ በሆነ ኃይሉ እና ክብሩ እኛን የሚጠብቅ ደግሞም በመስቀል ላይ ደሙን አፍስሶ ለእኛ ዋጋ የከፈለ እሱ ምንድን ነው የሚለው እኔ በጎቼን አውቃቸዋለሁ ጌታ ኢየሱስ በግል ያውቀናል በጣም የሚገርም እውነት ነው ጌታ ኢየሱስ አውቃቸዋለሁ የሚሰሙኝን በጎቼን አውቃቸዋለሁ እና በጣም ትልቅ ክብር አስደናቂ ስጦታ አስደናቂ ጸጋ ውስጥ እንዳለን ማሰብና ማወቅ በጣም አስፈላጊ ነው። ስለዚህ እናንተ ወጣቶች ጌታ ኢየሱስ ክርስቶስ ያውቃቸዋል፣ በጎቹ ከሆናችሁ በደንብ ያውቃቸዋል። ይህንን ሳስብ መዝሙር 139 ላይ ያሉት አንዳንድ ቃሎች ወደ ልቤ መጥተው እዚህ አስፍሬያቸዋለሁ። መዝሙር 139 ላይ ዘማሪው ሲናገር እንደዚህ ብሏል፣ አቤቱ መረመርከኝ አወቅኸኝም አንተ መቀመጤንና መነሳቴን አወቅህ፣ ሐሳቤን ሁሉ ከሩቅ አስተዋልህ። ፍለጋዬን ማለት እርምጃዬን ማለት ነው። እረፍቴን አንተ መረመርህ፣ መንገዶቼን ሁሉ ቀድመህ አወቅህ ብሎ ይናገራል። ይሄ መዝሙር 139 አስደናቂ መዝሙር ነው። ከመጀመሪያ እስከ መጨረሻ ሰዎች በማሕፀን ራሱ ከመፀነሳቸው በፊት ከተጸነሱም ጀምሮ እግዚአብሔር እንደሚያውቃቸው የሚናገር ክፍል ነው። እንዳውም ከዚህም በፊት ተናግሬ ያለው ከእግዚአብሔር የተደበቀ ከእግዚአብሔር የማያውቀው ምንም ነገር እንደሌለ የሚገልጽም መዝሙር ነው እና ጌታ ያለንበትን ሁኔታ ያውቃል፣ ችግራችንን ያውቃል፣ ውጣ ውረዳችንን ያውቃል፣ እድሜያችንን ያውቃል መቼ እንደሚያከትም እና ህመማችንን ያውቃል ጥያቄያችንን ያውቃል። አንዳንዶቻችን የጸሎት መልስም በተመለከተ ጥያቄዎች ይኖሩናል፣ ያውቃል። ጌታ ኢየሱስ የማያውቀው ነገር የለም። መጽሐፍ ቅዱስ ላይ ጌታ ኢየሱስ ለደቀ መዛሙርቱ ሲናገር ከተናገረው አንድ ነገር ውስጥ በጣም አስደናቂው ማቴዎስ ወንጌል ምዕራፍ 10 ላይ ነው ሰዎች ስለኛ ስለ ደቀ መዛሙርቱ ስለ አማኞች ሊናገሩ የሚችሉትን ወይም ደግሞ ሰዎች ሥጋችንን መግደል እንደሚችሉ ግን ነፍሳችንን መግደል እንደማይችሉ ተናግሮ በምድር ላይ ድንቢጥ የሚባሉ ወፎች ሁለቱ በአስር ሳንቲም ይሸጣሉ አይደለምን ብሎ ከጠየቀ በኋላ አዎ ይሸጣሉ ነው መልሱ። እና ከነሱ ከሁለቱ አንዳቸው እንኳን ያላባታችሁ ፈቃድ በምድር ላይ አትወድቅም። ሰው ሊገላቸው አይችልም ያላባታችሁ ፈቃድ ብሎ በጣም ለሁሉም ነገር የእግዚአብሔር ፈቃድ እንደሚያስፈልግ ይናገርና የእናንተስ የራሳችሁ ጸጉር ሁሉ ተቆጥሯል ብሎ ነው የተናገረው ጌታ ኢየሱስ። ጸጉራችንን ሳይቀር በቁጥር የሚያውቅ አምላክ ነው። እኛ አናቅም፣ ግን እሱ ያውቃል። የልጆችን ጸጉር አባቶችና እናቶች አያውቁም። ለመቁጠርም አስበው አያውቁም። ግን ጌታ ኢየሱስ በቁጥር ያውቃል። በደም ስራችን ውስጥ የሚሽከረከረውን የስኳር መጠን፣ የቅባት መጠን፣ ሁሉን ነገር ጌታ ኢየሱስ ክርስቶስ ያውቃል እና ይህንን ማወቅ በጣም አስፈላጊ ነው። በጎቼን አለ ጌታ ኢየሱስ እኔ አውቃቸዋለሁ ስለዚህ ስለ እኛ የማያውቀው ምንም ነገር የለም። የራሳችን ጸጉር እንኳ በቁጥር ይታወቃል። አንዳንድ ሰዎች ይህንን መስማት አይፈልጉም፣ እና አንዳንድ ሰዎች ሰዎችን ይጠላሉ፣ የጌታን ሰዎች ጭምር ይጠላሉ። እነዚህ ሁሉ ነገሮች በልባችን ካሉ ጌታ እንደሚያውቅ ማወቅ ና ማስተዋል በጣም ጥሩ ነው። ንስሐ ገብተን ወደ ጌታ እንድንመለስ ይረዳናል። ጌታ ኢየሱስ በጎቼን አውቃቸዋለሁ። አራተኛ ይሄ የተናገረው አራተኛው ነገር ምንድን ነው የሚለው እኔም አውቃቸዋለሁ፣ አለና እነሱም ማንን ይከተላሉ? እኔን ይከተሉኛል ብሎ ተናገረ። አሁን በጎቼ ናቸው፣ ድምፄን ይሰማሉ፣ አውቃቸዋለሁ፣ እነሱ ደግሞ እኔን ነው የሚከተሉት። ስለዚህ የጌታ የኢየሱስ ክርስቶስ አማኞች ማንነትና ባህሪ ነው እዚህ ጋር እየተገለጠ ያለው። ጌታ ኢየሱስ ከነሱም ጋር ያለውን ግንኙነት ጭምር ነው የሚያሳየው። እና ጌታ ኢየሱስን ነው የጌታ በጎች የሚከተሉት። ይሄ በደንብ በእረኝነትና በበጎችና በእረኛቸው መካከል ሩቅ ምስራቅ አካባቢ የታወቀ ባህሪ ነው። እረኛ በጎቹን ያውቃል፣ በጎቹ ድምፁን ያውቃሉ፣ ፍለፊታቸው ሲሄድ በጎቹ ይከተሉታል። ልክ ያንን ፒክቸር ነው እስራኤላውያን ያውቃሉ። ያንን ጌታ ኢየሱስ ክርስቶስ እያሳየ ያለው እና እነሱ ጌታን ነው የሚከተሉት። በእርግጥ ይሄንን ስናስብ አንድ ነገር ወደ አእምሯችን መምጣት አለበት። ሰዎች በዚህ ዘመን፣ ባለፉትም ዘመናት፣ ጌታ ኢየሱስ በነበረበትም ጊዜ ይከተሏቸው የነበሩ ነገሮች ነበሩ ወይ የሚለውን ጥያቄ ስንጠይቅ፣ አዎ ሰዎች ከአዳምና ከሔዋን ጀምሮ ብዙ ነገሮችን ሲከተሉ ታይቷል። ብዙ ነገሮችን የሚከተሏቸው ነገሮች ከሚሰሟቸው ድምፆች በቀጥታና በተዘዋዋሪ ታይቶ ይታወቃል። አንዳንዶች ሰዎች የራሳቸውን ሕልም ሲከተሉ ታይቷል። እንዲሁም በእንግሊዝኛ ስለ አንዳንድ ሰዎች የሚነገር ነገር አለ። እነዚህ ሰዎች ዴይ ድሪመርስ ናቸው። የቀን ህልም ውስጥ ያሉ ይሄ እናደርጋሉ፣ ይሄ እናደርጋሉ፣ ይሄ እናደርጋሉ ብለው ብቻ በሀሳብ የሚሞሉ ሰዎች አሉ። የቀን ህልማቸውን የሚከተሉ፣ የሌሊት ህልማቸውንም የሚከተሉ፣ ምኞታቸውን የሚከተሉ ሰዎች አሉ። እኔነታቸውን የሚከተሉ ሰዎች አሉ። የዝችን ዓለም ልዩ ልዩ እንቅስቃሴና ፍልስፍና የሚከተሉ ሰዎች አሉ። ሰዎች የማይከተሏቸው ነገሮች የሉ። ግን የሚገርመው ነገር የምንከተለው ነገር ሁልጊዜ ወደ አንድ መጨረሻ ነው የሚወስድን። ጌታ ኢየሱስ ክርስቶስን የምንከተል ከሆነ እንደ ቃሉ ነው የምንመላለሰው። በመንፈስ ቅዱስ እርዳታ ውስጥ እንሆናለን። መጨረሻችን መንግስተ ሰማይ ነው። ሌሎች ምድራዊ ነገሮችን የምንከተል ከሆነ፣ ሀሳባችን በእነሱ ተይዞ እነሱን በማሳደድ የምንኖር ከሆነ መጨረሻችን የዘላለም ሞትና የዘላለም ጥፋት ነው። ስለዚህ የሰዎች መጨረሻ የሚወሰነው እንደሚከተሉት ነገር ነው። የጌታ ኢየሱስ ክርስቶስ በጎች ግን የሚከተሉት ጌታ ኢየሱስ ክርስቶስን ነው። እግዚአብሔር ይመስገን። ስለዚህ በጌታ ኢየሱስ ክርስቶስን በመከተል እረፍት አላቸው፣ ሰላም አላቸው፣ የሕይወት ትርጉምና ዓላማ ይገባቸዋል። መጨረሻቸው ደግሞ እርግጠኛና የተረጋገጠ ነው። ምክንያቱም ጌታ ኢየሱስ የሚወስዳቸው ለዘላለም እሱ ወደሚኖርበት ቦታ ስለሆነ እና የጌታ ኢየሱስ ክርስቶስ በጎች በረከቶች ውስጥ እነዚህ አራት ነገሮች አሉ። አንደኛ የእሱ ናቸው መለያ ባህሪያቸው። ሁለተኛ ድምፁን ይሰማሉ። ሦስተኛ በሱ የታወቁ ናቸው። አራተኛ እሱንና እሱን ብቻ ይከተላሉ። ፍጻሜያቸው፣ በምድርም ላይ ያላቸው ህይወት ዋስትና ያለው ይሆንላቸዋል። እግዚአብሔር ስለ ቃሉ የተመሰገነ ይሁን። በሁለተኛ ደረጃ የማቀርበው ይሄ የመጀመሪያው ነጥቤ ላይ አራት ነጥቦች ነው ያካተትኩት። በሁለተኛውም ነጥቤ ሁለት ዋና ዋና ነጥቦች ነው የምናገርበት። ጌታ ለነሱ የሚያደርግላቸው ነገር፣ የጌታ ኢየሱስ ክርስቶስ በጎች ምንድን ነው የሚደረግላቸው? አንዳንድ ጊዜ የክርስትናን እምነት አጠቃላይ ሁኔታ ስናይ ክርስቲያን በመሆናቸው ሰዎች የሚደረግላቸው ምንም ነገር እንደሌለ ዝም ብሎ ሞኝነት ጊዜ ማጥፋት እንደሆነ አንዳንድ ሰዎች ሊያስቡ ይችላሉ። እና ግን ነው ወይ ጌታ ኢየሱስ ለበጎቹ የሚያደርግላቸው ነገር የለም ወይ? በመጀመሪያ ራሱ በጎች የሆኑት እኮ ስለተደረገላቸው ነገር ነው። ከተደረገላቸው ነገር የተነሳ ከአራዊትነት በጣም ተአምራዊ፣ አስደናቂ ለውጥ ተከናውኖ በሕይወታቸው ውስጥ አዲስ ልብ አዲስ መንፈስ አዲስ ነፍስ ተሰጥቷቸው የጌታ ኢየሱስ ክርስቶስ ተከታዮች ተደርገዋል እና መንግስተ ሰማያዊ የመንግስተ ሰማይ ዜጋዎች ሆነዋል ግን ከዛም በተጨማሪ ደግሞ የሚደረግላቸው ነገሮች እንዳለ ጌታ ኢየሱስ ራሱ እኔ አይደለሁም ሲናገር እንመለከታለን እና ይህንን የምንመለከተው ከቁጥር 28 እስከ 29 ያለውን ስናይ ነው ቁጥር 28 እንደዚህ አለ ጌታ ኢየሱስ እኔም የዘላለም ህይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። አራት ነገሮች ናቸው ያሉት። የመጀመሪያው እኔ ለነዚህ ለበጎቼ የምሰጣቸው ስጦታ አለኝ ነው ያለው። የመጀመሪያው ስጦታ የዘላለም ህይወት ይሰጣቸዋል። እኔ እሰጣቸዋለሁ። ፓስተር አይደለም፣ የመንፈሳዊ የሆነ ጳጳስ ወይም ፓትርያርክ አይደለም። ራሱ ጌታ ኢየሱስ ክርስቶስ የሰማይና የምድሩ ፈጣሪ ለበጎቹ ምን ይሰጣል? የዘላለምን ህይወት ይሰጣል። ይህ ህይወት የዘላለም ህይወት ነው እና ጌታ ኢየሱስ ክርስቶስን ገና ከተቀበልንበትና መከተል ጀመርን፣ ወይም ጀመረች፣ ጀመሩ ከተባለበት ሰዓት ጀምሮ የዘላለም ህይወት የተሰጣቸው ሰዎች ናቸው። ማለት ያገኙት ህይወት በጊዜው በሁኔታ በተለያየ ውጣ ውረድ ውስጥ ሊጠፋ ሊወሰድባቸው የማይችል የዘላለም ህይወት ነው። እኛ ባፕቲስቶች ይህንን ህይወት ኢተርናሊ ሴኪውርድ የሆነ ህይወት ነው ብለን እንጠራዋለን። ማለት ኢተርናል ሴኪውሪቲ የሚባል ዶክትሪን አለ። ይህንን ነው የሚያሳየው ያገኘነው ህይወት በልዩ ልዩ ውጣ ወረዶች በተለያየ ሁኔታ ውስጥ ብንገባ ከኛ የሚነጠቅ ደህንነታችን ከእግዚአብሔር መዝገብ ከደህንነት መዝገብ ላይ የሚሰረዝ የሚደመሰስ አይነት አይደለም። የተሰጠን ህይወት የዘላለም ህይወት ነው። ስለዚህ ያለፈው ኃጢአታችን ተደምስሷል። አሁን ያለንበት ጊዜ ያለው ኃጢአታችን ይደመሰሳል። ወደፊት የምንሰራው በሙሉ ይደመሰሳል። ማለት በህይወታችን ኃጢአት ልንሰራ እንችላለን። በጣም ለሞት የሚገቡ ኃጢያቶችና ለሞት የማይገቡ ኃጢአቶች የሚባሉ አሉ። ለሞት የሚገባ ኃጢአት የሚሰሩ ሰዎች የሞት ቅጣት ይቀጣሉ፣ ግን ነፍሳቸው ይድናል። መጽሐፍ ቅዱስ በዚህ በዚህ ብዙ የሚናገረው ነገር አለ። በጣም ሰፊ ሀሳብ ነው። ነገር ግን ሌሎች ኃጢያቶቻችንን ብንዋሽ ሰዎችን መጥፎ ነገር ስለሰዎች ብናስብ የመሳሰሉት ኃጢአቶችን ብናደርግ ማታም ጠዋትም በጌታ ፊት ቀርበን ንስሐ ስንገባ ጌታ ይቅር ይለናል። ህይወታችን የዘላለም ህይወት ነው። ይህንን ደግሞ የሰጠን ጌታችን ኢየሱስ ክርስቶስ ነው። በዓለም ውስጥ መመላለስና ዓለምን መከተል የዘላለም ሞት ነው የሚያመጣው። ጌታ ኢየሱስ ክርስቶስን መከተል፣ የጌታ በግ መሆን የዘላለም ህይወትን ነው የሚያሰጠውና ይሄ ስጦታ ነው። እኔ የዘላለምን ህይወት እሰጣቸዋለሁ አለ ጌታ ኢየሱስ ክርስቶስ። ደግሞም ሰዎች ይህንን ስጦታ ተቀብለዋል። ሁለተኛው ነጥብ እዚህ ጋር የተናገረው ነገር ለዘላለምም አይጠፉም ይላል ጌታ ኢየሱስ ክርስቶስ። የዘላለምን ህይወት የሰጣቸው ሰዎች የሚኖራቸው ህይወት በምድር ላይ እንሞታለን ነፍሳችን ወደ እግዚአብሔር ይሄዳል። ይሄ ስጋችን ይበሰብሳል። ነገር ግን ነፍሳችን ዘላለማዊ መንግስት ውስጥ እግዚአብሔር መንግስት ውስጥ ነው የምትገባው። ምናልባት ሉቃስ ወንጌል ምዕራፍ 16ን አንብባችሁ ከሆነ ይሄ በጣም ጥሩ ምሳሌ ያለው እዛ ላይ ነው። ሁለት ሰዎች እንደሞቱ ሉቃስ 16 ይናገራል። አላዛር የሚባል ድሃ ሰው በአንድ ሀብታም ደጅ ወድቆ ፍርፋሪ ሊበላ ይመኝ የነበረ ሰው ማለት አማኞች ሁሉ ድሃዎች ይሆናሉ ማለት አይደለም። ሞተ፣ ከዛ ደግሞ ባለጸጋው ሰውዬ ሞተ። ድሃም ሀብታምም ይሞታል፣ የተማረም ያልተማረም ይሞታል። ይሄ ሞት ለማንም አይቀርም፣ አማኝም የማያምንም ሰው ይሞታል። ስለዚህ የሚያምነው ሰው እንደ ሞተ ግን የሚገባበት ቦታና የማያምነው ሰው እንደ ሞተ የሚገባበት ቦታ በጣም የተለያየ ነው። ያመነው ሰውዬ በቀጥታ አብርሃም እቅፍ ውስጥ ነው የሄደው። ያላመነው ሰውዬ፣ የሀብታሙ ሰውዬ በሀብቱ ላይ ሕይወቱን በሙሉ የመሰረተው ሰውዬ ሲኦል ውስጥ ነው የገባው። ስለዚህ ይሄኛው ለዘላለም አልጠፋም፣ ለዘላለም ይኖራል። ያኛው ግን በዘላለም ጥፋት ውስጥ ይሄ ዘላለም ጥፋት የሚባለው ለዘላለም ሲኦል ውስጥ የሚሰቃይ ሰው ሆኗል። ስለዚህ ጌታ ኢየሱስ ክርስቶስ በአሉታዊ አነጋገር ለዘላለም ምን ያደርጉም ነው ያለው። አይጠፉም እና ይህንን ቃል በተመለከተ የግሪኩን ትንሽ በቴክኒካዊ አስፔክቱ ለመመልከት ሞክሬ ነበር እና ይሄ አይጠፉም የሚለው በጣም ጠንካራ ቃል ነው። ግሪኩ ላይ የሁለት የሶስት ቃሎች ኔጌቲቭ የሆኑ አሉታዊ የሆኑ ቃሎች ድርድር ነው እና አይጠፉም አይጠፉም አይጠፉም የሚል አይነት ነው ያለው እና እንደዚህ አይነት ሁለት ሶስት ኔጋቲቮች ወይም አሉታዊ ቃሎች በግሪክ ሲደረደሩ ነገሩ በጭራሽ፣ በፍጹም፣ በምንም መንገድ ሊሆን አይችልም ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስን የሚከተሉ ሰዎች በምንም አይነት መንገድ አይጠፉም፣ ለዘላለም ከጌታ ከኢየሱስ ጋራ ይኖራሉ። በፍጹም አይጠፉም፣ ለዘላለም በፍጹም አይጠፉም። ሰዎችን የሚያጠፋ መሳሪያ ሪዮት ዓለም ፍልስፍና፣ ስደት፣ መከራ፣ ህመም፣ የተለያየ ነገር ሰው ሊያጋጥመው ይችላል። እነዚህ ሁሉ ተባብረው ቢመጡ የጌታን በጎች ለዘላለም ሊያጠፏቸው አይችሉም። ይሄ ድንቅ የሆነ ዋስትና ነው እና ልባችን ውስጥ መጻፍ አለበት። ሶስተኛው እንግዲህ ተመልከቱ፣ በተከታታይ ነው ጌታ ኢየሱስ አንዱን ቀጥሎ ሌላውን ቀጥሎ ሌላውን እያስቀመጠ ያለው እና ሦስተኛው ነገር እኔም የዘላለም ሕይወት ሰጣቸዋለሁ፣ ለዘላለም አይጠፉም ብሎ ከእጄም ማንም አይነጥቃቸውም ብሎ ተናገረ። ከጌታ ከኢየሱስ እጅ አይነጥቃቸውም የሚለውን ሐሳብ ጌታ ኢየሱስ ክርስቶስ ሲናገር በውስጥ ታዋቂነት የጌታ በጎች የት እንዳሉ በማን እጅ ውስጥ እንዳሉ የሚያሳይ ነገር ነው። አሁን ከእጄ ማንም አይነጥቃቸውም ሲል በጎቼ በማን እጅ ውስጥ ነው ያሉት ነው የሚለው። በእኔ እጅ ውስጥ ነው ያሉት እና የሚገርም እውነት ነው። እኛ አማኞች በጌታ እጅ ውስጥ ነው ያለ ነው። ዓለም ይሄ አይገባትም። ብዙ የአፍ ክርስቲያኖችም አይገባቸውም እና ስለዚህ ሰዎች ሲጨነቁ፣ ሲረበሹ፣ ሲጠበቡ እና የማይገባ ነገር ሲያስቡ ሲሰሩ ይታያል። ግን እኛ ያለኑ ማንም ምንም ይበል በጌታ እጅ ውስጥ ነን። በጣም የሚገርም ነው። እነሱ በእኔ እጅ ውስጥ ነው ያሉት የጌታ በጎች በጌታ እጅ ውስጥ ናቸው እና ይሄንን ታዲያ እኔ እንደዚህ ይላለሁኝ እዚህ ስላይዱም ላይ አስቀምጨዋለሁ። መንፈስ ቅዱስ የሥላሴ ሦስተኛው አካል፣ አብ ወልድ፣ መንፈስ ቅዱስ፣ በሰው ውስጥ መጥቶ የሚኖረው መንፈስ ቅዱስ በውስጣችን ገብቶ ይህንን እውነት ካላሳየን በስተቀር በጌታ እጅ ውስጥ መሆናችንን በጣም በጣም ለመረዳት ከባድ ነው። ግን እውነት ነው ነገሩ። የጌታ የኢየሱስ ክርስቶስ በጎች በእጅ ውስጥ ናቸው። ስለዚህ በመጀመሪያ በጎቹ በእጅ ውስጥ መሆናቸውን እንዲያውቁ ፈልጎ ከዛ በሁለተኛ ደረጃ የሚነግራቸው ሰዎችን ከኔ እጅ ውስጥ በጎቼን ፈልቅቆ ወይም ነጥቆ፣ በኃይልም ይሁን በምንም አይነት መንገድ ከእኔ ነጥቆ ሊወስዳቸው የሚችል ምንም ምንም አይነት ኃይል ወይም ምንም አይነት ሰው ወይም ምንም አይነት ነገር የለም ብሎ ነው የሚናገረው። ይሄ ከእጄ ማንም እንደገና ተመልከቱ፣ አይነጥቃቸው ማንም አሉታዊ ነው። ነገቲቭ ነው። አይነጥቃቸውም ነገቲቭ ነው። ሁለት ነገቲቮች ነው አብረው የተደረደሩት። ስለዚህ ጌታ ኢየሱስ ክርስቶስ እያለ ያለው ከእኔ እጅ ውስጥ ናችሁ ያላችሁት። ከእኔ እጅ ውስጥ ምንም አይነት ነገር መጥራት ትችላላችሁ። ኃይል፣ ፖለቲካ፣ ስደት፣ ሰይጣን ራሱ በብዙ የማታለልና የማጭበርበር ስልቱ እኔና እናንተን እውነተኛ አማኞችን የጌታ የኢየሱስ ክርስቶስን በጎች ከእጁ ሊነጥቃቸው አይችልም። ማንም እዚህ ጋ የዘረዘርኳቸው አሉ ነገስታት ቢሆኑ ታላላቆች ቢሆኑ አመፀኞች ቢሆኑ ሰይጣንን ጭምር ማንም ከጌታ እጅ ሊነጥቀን አይችልም። አሁን ደብረ ብርሃንም ተናግር ያለው በፕሮቴስታንቱ ዓለም ውስጥ ያለው አጠቃላይ እንደ ፍልስፍና ፕሮቴስታንቱን የያዘው አመለካከትና አስተያየት ፍርሃት ነው። ታውቃላችሁ፣ ፍርሃት እና ሌሊቱም በሙሉ ሰዎች በኢየሱስ ስም ሲሉ የሚያድሩበት ጊዜ አለ። ኮሽ ያለው ነገር በሙሉ ሰይጣን ነው ብለው የሚደነግጡበት ጊዜ አለ። ምንም ነገር ሳይኖር እንዳውም ጠዋት እዚህ ፓስተርም ሲናገር ነበር። የሆኑ ልጆች አንድ ቦታ ቁጭ ብለው ቋቋ ቋቋ የሚል ድምፅ ራሳቸው የፈጠሩት ድምፅ ነው እና ሰሙ ድምፁን፣ እና ሳያውቁት የተፈጠረ ድምፅ ነው። ግን በራሳቸው እግር ተነክቶ አንድ ነገር ድምፅ ሰጠ። ከዛ በኋላ ደንግጠው የሆነ ጎስት ተናገረ ብለው ወደ ቤቶች ለቤተሰቦቻቸው ተናገሩ። ከዛን ጊዜ ጀምሮ ጎስቶች መጥተው ይናገራሉ ለልጆች እዛ ቤተሰብ በተለይ እና በመጨረሻ ላይ የገቢ ምንጭ ሁሉ አድርገውት እዚህ የሞቱ ሰዎች እናናግራለን ወደሚል ደረጃ እንዳዳበሩት ሲናገር ነበር እና የፕሮቴስታንቱ አለም ውስጥ ብዙ ሰዎች በፍርሃት ውስጥ ነው ያሉት። በጌታ በኢየሱስ ክርስቶስ እጅ ውስጥ እንዳሉ አያምኑ። እኔና እናንተ ግን ጌታ የሚናገረን በእጄ ውስጥ ነው ያላችሁት፣ ከእጄ ደግሞ ማንም ማንም ሊነጥቃችሁ አይችልም፣ ማንም ምንኛውም ማንኛውም ኃይል። ስለዚህ ጌታን ስናገኝ እኔና እናንተ ወደዚህ እውነት ውስጥ እንደገባን ማሰብና መረዳት በጣም አስፈላጊ ነው። ይህንን ሳስብ ሐዋርያው ቅዱስ ጳውሎስ ጌታን ከተቀበለ በኋላ ለሮሜ ሰዎች ሲጽፍላቸው የተናገረው ነገር ሁል ጊዜ ትዝ ይለኛል። ሮሜ ምዕራፍ 8 ላይ ከቁጥር 37 ጀምሮ እንደዚህ አለ ጳውሎስ። በዚህ ሁሉ ግን በወደደን በሱ ከአሸናፊዎች እንበልጣለን አለና ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን፣ ኃይላትም ቢሆኑ፣ ከፍታም ቢሆን፣ ዝቅታም ቢሆን፣ ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ታያላችሁ፣ የዘረዘራቸውን ነገሮች መቁጠር ትችላላችሁ። ከሞት ነው የጀመረው፣ ሞት ቢሆን፣ ህይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላት ቢሆኑ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን ስንት ነገር ነው? አስር ነገር። እነዚህ አስሩም ነገሮች በተናጠል ደግሞም በትብብር መጥተው እኛን ከጌታ ሊነጥቁን ቢፈልጉ በፍጹም ከጌታ እጅ ውስጥ ሊነጥቁን አይችሉም። ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ። ለምን? አማኞች በጌታ በኢየሱስ እጅ ውስጥ ናቸውና። ስለዚህ ይህንን ማወቅ እና መገንዘብ በጣም በጣም አስፈላጊ ነው። እኛ የጌታ በጎች ነን፣ ድምፁን እንሰማለን። ጌታ ያውቀናል፣ እሱን እንከተላለን። እሱ ደግሞ የዘላለም ሕይወት ይሰጠናል። ለዘላለም አንጠፋም፣ ደግሞ ከእጁ ማንም አይነጥቀንም። ስንት ነገሮች ነው ያየነው ሰባት ነገር በመጨረሻ ይህንኛውን ሲያጸናው ጌታ ኢየሱስ ክርስቶስ አሁን የምነግራችሁ ራሱ ጌታ ኢየሱስ የተናገረውን ነገር ነው አራተኛው ከአባቴ ማንም አይበልጥም ብሎ ከሱ ማንም እንደማይወስደን የመጨረሻ ማረጋገጫ ሲናገር ታያላችሁ ቁጥር 29 ላይ የሰጠኝ አባቴ ከሁሉ ይበልጣል ከአባቴም እጅ ሊነጥቃቸው ማንም አይችልም ብሎ አብና እኔ እኔና አብ አንድነን ብሎ ነው የተናገረው። የሚገርም ነገር ነው። ጌታ ኢየሱስ ክርስቶስ እየተናገር ያለውን ብትሰሙ በህይወታችሁ ሙሉ ይሄ እንደ አስተምህሮ ነው፣ ዶክትሪን ነው። ልታውቁትና ከልባችሁ መጥፋት የሌለበት ነገር ነው። ምንድን ነው የሚለው ጌታ ኢየሱስ? የሰጠኝ አባቴ ከሁሉ ይበልጣል። ማንን የሰጠኝ በጎቼን የሰጠኝ የሚለውን እውነት ነው የሚናገረው። እና እያንዳንዳችሁን ወደ እኔ አምጥቶ ለእኔ የሰጠኝ አባቴ ነው። እና ዝም ብሎ አይደለም የመጣችሁት። አባቴ ወደ እኔ አመጣችሁ። እኔ ደግሞ አባቴ እናንተን ወደ እኔ ከማምጣቱ በፊት እናንተ ከአባቴ ጋር እንድትታረቁ ቀራኔው መስቀል ላይ ሞቼ ለእናንተ ደም አፍስሻለሁ። የጌታን ራት ስናስብ ነበር ዛሬ ዋጋ ከፍዬላችኋለሁ ስለዚህ ወደ እኔ ያመጣችሁ በእኔ እንድትድኑ ነው ድናችኋል በእጄ ውስጥ አስቀምጫችኋለሁ እና የሰጠኝ አባቴ እናንተን ለእኔ ሲሰጥ እሱ ከማንም በላይ ነው ከሱ የሚበልጥ ማንም የለም ተመልከቱ የሰጠኝ አባቴ ከሁሉ ይበልጣል እናንተን የሰጠኝ ስለዚህ ከአባቴ እጅ ሊነጥቃቸው ማንም አይችልም። እና ጌታ ኢየሱስ እናንተ በእጄ ውስጥ ነው ያላችሁት፣ አዘ ሴም ታይም በአባቴም እጅ ውስጥ ነው ያላችሁት። ስለዚህ ከእኔና ከአባቴ እጅ ይሄንን ስታየው የአብ የወልድ የመንፈስ ቅዱስን አንድነትም ታያላችሁ። አብና ወልድ መንፈስ ቅዱስ አንድ አምላክ ብለን ነው የምናመልከው። ስለዚህ በዚህ በስላሴ በአንድ አምላክ ውስጥ እጅ ውስጥ ነው ያለ ነው። እና ከጌታ ከኢየሱስ የሚበልጥ የለም። ከእግዚአብሔር አብ የሚበልጥ የለም። ከመንፈስ ቅዱስ የሚበልጥ የለም። ስለዚህ እኛን ከእግዚአብሔር እጅ ውስጥ ሊነጥቀን የሚችል መሳሪያም፣ ኃይልም፣ ስልጣንም ምንም ምንም ነገር በምድርም በሰማይም የለም። ሐዋርያው ቅዱስ ጳውሎስ እንዳለው መላእክት ቢሆኑ ያለው ቢሆን የሚመጣ ቢሆን እላይ ሰማይ ያለ ቢሆን ምድር ይሁን ከፍታ ይሁን ስልጣን ይሁን ምን ይሁን እኛን ከእግዚአብሔር እጅ ሊነጥቀን በፍጹም አይችልም። ስለዚህ የጌታ ኢየሱስ ክርስቶስ በግ ወይም የጌታ ኢየሱስ ክርስቶስ ተከታይ መሆን ዝም ብሎ የሆነ ነገር አይደለም። እጅግ በጣም የከበረ በራሱ በእግዚአብሔር ሰማይና ምድር ከመፈጠራቸው በፊት የታቀደ በዘመኑ፣ በያለንበት ዘመን፣ በያሉበት ዘመን ሰዎች በእግዚአብሔር አብ እየተመሩ ወደ ጌታ ኢየሱስ መጥተው ጌታ ኢየሱስ በመንፈስ ቅዱስና በራሱ ስራ አድኖን የመንግስተ ሰማይ ወራሾች እንድንሆን ተደርገናል። ደግሞም የመጨረሻ ጥበቃ በዚህ ምድር ላይ ይደረግልናል። ስጋችን ሊሞት አደጋ ሊያጋጥመው ይችላል። ነፍሳችን ግን ከዘላለም እስከ ዘላለም የምትጠበቅ ናት። የምትሆኑ እና ይህንም በተመለከተ እዚህ አንደኛ ጴጥሮስ ላይ ያለ አንድ ቃል አንብቤ ከዛ በኋላ ወደ መደምደሚያ ሄዳለሁ። አንደኛ ጴጥሮስ ምዕራፍ አንድ ላይ ጴጥሮስ ሰላምታ ከተናገረ በኋላ ለአማኞች ምን አላቸው? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት፣ ለሌለበት ለማያልፍም ርስት እንደ ምረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህ ምድር ላይ እናንተ አማኞች ምን ሆናችኋል ነው የሚለው በዚህ ምድር ላይ በእግዚአብሔር ኃይል እየተጠበቃችሁ ነው። ግን አላማው ምንድን ነው? እግዚአብሔር ያዘጋጀላችሁን የዘላለም መንግስት፣ የመንግስተ ሰማይን ርስት እንድትወርሱ ነው። ስለዚህ እዛ የማያድፍ እድፈት የሌለበት የማይጠፋ የማያልፍ የተባለውን ርስት ለመውረስ እዚህ ምድር ላይ በእግዚአብሔር ኃይል ጋርድ ናችሁ። ይሄ የጥበቃ የጋርዶች ቋንቋ ነው፣ እዚህ ጋር ያለው እየተጠበቃችሁ ነው በእግዚአብሔር ኃይል። ከእግዚአብሔር ኃይል የሚበልጥ ምንም ነገር የለም። ስለዚህ እግዚአብሔር አብ ጌታ ኢየሱስ ክርስቶስ የሚጠብቁን በጎች ነን እና ልዩ ክብር ውስጥ ልዩ እንክብካቤ፣ ልዩ ጥበቃ ውስጥ መግባት ነው። ክርስቲያን መሆን ማለት የጌታ ንብረት፣ የጌታ ሀብት፣ የጌታ ሕዝብ መሆን ማለት ነው። ግን የሆኑ ጌታ ኢየሱስ ክርስቶስ መስቀል ላይ በከፈለው ዋጋ ነው እና ከዛ በኋላ ከእግዚአብሔር ጋር በመታረቃችን አዲስ ሕይወት አዲስ ልብ በማግኘታችን እና በመሰጠታችን ነው። ይህንን እውነት ልባችን ብንይዝ በዚህ ዓለም ፈተና ምስቅልቅል ውስጥ በምናልፍበት ጊዜ በልዩ ልዩ ነገር አንጎዳም። እግዚአብሔር ይባርካችሁ። እግዚአብሔር ስለ ቃሉ የተመሰገነ ይሁን።